<applause> بالفوق رامي ببنسلف Pencil, ببنسلفانيا جزات إثيوبيا يعني باعند بهراوي من نافشات እንጀራ በወጥ ባርቢኪ ወይም ስጋ እየጠበሱ ሙዚቃ እያደመጡ አብረዋሉ ይለናል ሄኖክ በመግቢያው ሲንደረደር። የዲሞክራቶቹ ፓርቲ ጉባኤ በሚካሄድባት ግዛት ባልደረባችን ሶራ ሀለኬ ሶስት ኢትዮጵያውያንን ለምን እንደሚሰባሰቡ ስለ ኑሯቸውና በሚኖሩባትም ዩናይት ስቴትስ የፖለቲካ ተሳትፏቸውን መጠየቁን ጠቅሶ ተከታዩን አቀናብሯል። አረገ ወይን መሳላ ሀያታሌ አዲሱ ይዘልስልን አመሰግናለሁ። እስቲ ትንሽ ስላለንበት ቦታ ስለ ፓርኩ ትንሽ እንገሩ። ፓርኩ የስቴት ፓርክ ነው፣ በፊላደልፊያ አካባቢ የሚገኝ በየአመቱ ይህን የመሰለ መሰባሰብ የምናደርገው ለኢትዮጵያኖች ለመገናኛ ጭምር ብለን ነው ምንድን ነው ስለዚህ የዚህ ፓርክ ሰዎች እንዲመሰባሰብ ጥቅሙ ምንድን ነው ኮሚኒቲ አለ ህጻናቶች አሉ ብዙ ሰው አለ ይበላል ይጠጣል እንጀራ እየበሉ ይታየኛል ጥቅሙ ምንድነው ለኮሚኒቲ የሚያወጣው ጥቅሙ አዘ ሁላችንም ፎሪነር እንደመሆናችን መጠን ሁላችንም ተገናኝተን ልጆቻችንን እናስተዋውቅበት ካልቸራችንን እናስተዋውቅበትና ዋናው መገናኛ የሚሆን ፓርክ ነው እና ሁሉ ጊዜ አለን በየአመቱ ጌት ጌዘር ነው። ለሁላችንም መገናኛ መቀራረብን ያመጣል። እሱን ያስተዋውቃል። ጥሩ ነው። አንድነትን ያመጣል። አንድነትን አንድነትን የሚያመጣ ግንኙነት ነው ይሄ። ይህን ደግሞ የሚያደርገው ዋና ኮሚኒቲያችን ነው። ኮሚኒቲያችን ባሰባሰበው፣ ሁል ጊዜ እንደዚህ እናደርጋለን። ቆንጆ ዝግጅት ነው በጣም። አቶ አዲሶ ማሶ ይታየኛል፣ ምን ምን ሰማሃል እንዳለችው ሰዎችን ያቀራርባል፣ ብዙ ሰዎችን ያስተዋውቃል፣ ህጻናቶች አሉ። ምን የምታስበው በጣም ትልቅ ደስታ ነው የሚሰማኝ። እኔ እንግዲህ እንደነገርኩ ከዚህ በፊት ወሞ 32 አመቴ ነው፣ እዚህ ሀገር በ9 አመቴ ነው የመጣሁትና ስለ ሀገራችን ብዙ ነገር እንማራለን፣ ባህላችን እንማራለን። እዚህ አብሮ መብላት፣ አብሮ መጠጣት እንዲያ ነገሮች ስለሚማሩ በጣም ደስ ነው የሚለኝ። ልጆቻችን ደግሞ ከትልቆቹ ባህላቸውን ይዘው ወለብ የሚቀጥለው ጀነሬሽን ስለሚያስተላልፉ ያ ደስታ ትልቅ ደስታ ነው የሚሰማኝና ይሄ ነገር ደግሞ በየዓመቱ ኮንቲኒው በማድረጋችን ደግሞ የበለጠ ደስታ ይሰማኛል። ኮሚኒቲው ውስጥም ጸሐፊ ሆኜ ስለምሰራ እውነት ይሄ ስራችን እንደዚህ አብቦ ሳይው በየዓመቱ በጣም ነው ደስ። ወደ ምርጫውን እንመለስና እንግዲህ እንደምናውቀው አሜሪካ ምርጫ እያደረገች ነው ያለችው። ዴሞክራቶች ሰኞ ጀምሮ ይሰባሰባሉ። ስለ አሜሪካ ምርጫ ምንድን ነው የሚያስቡት? ብዙ ሺህ ብዙ ሺህ ሰዎች እዚህ ይመጣሉ። ምንድን ነው የሚያስቡት ስለ አሜሪካ ምርጫ? እንግዲህ እኔ ቀደም ብዬ የመጣሁት በ1968 ነው በዚህ ሀገር እና የመጀመሪያው ምርጫ አይቻለሁኝ። ከዚያ ጀምሮ ብዙ ምርጫ አይቻለሁኝ እና ብዙ ዲሞክራት፣ ሪፐብሊካን ሲወዳደሩም አይቻለሁኝ። ከፖለቲካውም ውስጥ ፓርቲሲፔት አደርጋለሁኝ እና እኔ ክፍሌ ወይም ደግሞ የጎጤ ተመራጭ የዲሞክራቲክ ኮሚቴ አባል ነኝ። ስለዚህ የፖለቲካውን ጉዳይ ባይበዛም በመጠኑ አውቃለሁኝ እና ስለዚህ ፊላደልፊያ በመሆኑ ደግሞ በጣም እደሰትበታለሁ። አንድ ጥያቄ ልጨምር፣ ዲሞክራት ነው እርሶ? አዎን። የዲሞክራቲክ ፕሪንስፕል ምንድን ነው? ለምንድን ነው ከሪፐብሊካ፣ በምንድን ነው የምለዩት? የዲሞክራቲክ አመራር ወይም ደግሞ የፖለቲካል ሲስተም በጠቅላላ ህዝቡን የሚያሰባስብ ነው። ለህዝቡ በብዛት ለህዝቡ አሰባሳቢነት አለው። የሪፐብሊካን ግን ትንሽ ለበእኔ አስተሳሰብ ለሀብታሞችና ለጥቂቶች ሰዎች ነው። ጥቂቶች ሰዎች ለምሳሌ በመንግስት ሲከድ ስቴት የራሷን አስተዳደር እንዲኖራት ይላሉ። አንዳንድ ጊዜ ጥሩ ነው፣ ግን ያ ደግሞ ለሌላው ህዝብ የአሜሪካን ታክስ በጣም ነው የምንከፍለው ፌዴራል ታክስ። ያ ሁሉ ታክስ ለስቴት ብቻ ከሄደ ብዙ ድሃዎች ሊጎዱ ይችላሉ። ስለዚህ የዲሞክራት እኔም የማምንበት በጠቅላላ ድሃውን ሁሉ የሚሰበስብ ለድሃ አስፈላጊውን ነገር ሁሉ የሚሰጥ ነው ብሎ ነው የሚያምኑት። በዚህ ተስማሚያለች። ያፈናል ላይ 100% ሦስተኛ ዓመቴ ነው። አሁን ሦስተኛ ዓመቴ ነው። አሁንም ዲሞክራት ነው የምመርጠው፣ ወደፊትም ነው የምመርጠው። ብዙ የኛ አገር ህዝብ ጠቅላላ አዝ ፎሪነር ብዙዎቹ ሎ ኢንካም ፋሚሊ ነው። ሎ ኢንካም ፋሚሊ ደግሞ ሲሆን ኢንሹራንስ አለ። ብዙ አይነት ብዙ ሰው የሚሰራው ነው ሎ አይሆንም አሁን ዴሞክራት ሆኖ ብዙ አይነት ገለፍሪ ያገኛል ብዬ አስባለሁኝ። ለድሃው ህዝብ ለድሃው ነው ለድሃው ህዝብ አዎ፣ ለፎሪነሩ ህዝብ ማለት ነው። እና ዴፍነት አይሆን ዴሞክራት ያሸንፋል ብዬ ምርጫዬን ወደዛ ነው። ቴንክ ዩ እየተለየ ያሳባል አይ የተለየ ብዙ ማሳብ የለኝም፣ ግን በሪፐብሊካንም ቮት አድርጌያለሁ በሎኮል ኤሌክሽኖች። ዌን ኢት ካምስ ቱ የፌዴራል ኤሌክሽን ላይ ሲሆን ግን ለፕሬዚዳንት የዩናይትድ ስቴትስ ወደ ዴሞክራት አዘነብላለሁ። ግን እኛ አሜሪካዎች ብዙ ጊዜ የምንለው እዚህ የምንኖረው ሰዎች ፖለቲካ ሎኮል ነው እንላለን እና ብዙ በሎኮል ላይ አክቲቭ መሆን ነው የሚሻለው ዘን ከፌዴራሉ ጋር ነው የሚባለው ቢካዝ ብዙ ፖሊሲዎች ኢምፓክት የሚያደርጉን የፍራልፊያ ከተማዎች በካውንስል በሜሩ ወይም በገቨርነሩ ወይም በስቴቱ ሲሆን ነው ሎካሊ ኢምፓክት ያለው ሞር ኦር ለስ ፌዴራል ጋቨርመንት ላይ እና እዛ ላይ ወደ ሪፐብሊክን ሳይድ ማድረግ ጀምር ያለው ግን ኢን ተርምስ ኦፍ ለፕሬዝደንሲ ወደ ዴሞክራቲክ። ያው ወደ ቢዝነሱ ልጠይቅ እና ቀደም እንደነገርከኝ ትንሽም ብትሆን ቢዝነስ እንዳለ ይሆንም የራስ ነገር እንዳለ ነግረኛል። ብዙ ሺህ ሰዎች እዚህ ከተማ ይመጣሉ። ወደ 50 ሺ የሚገመቱ ሰዎች ይመጣሉ። እነዚህ ሰዎች ይበላሉ፣ ይጠጣሉ። ለከተማው ደግሞ ወደ 168 ሚሊዮን ዶላር ያስገኛሉ ተብሎ ይጠበቃል። ያየኸው ለውጥ አለ? ምን አነ ቢዝነስ ነው የሚሰራው ወይ ንግድ ነው የሚሰራው? ያየኸው ለውጥ አለ? በራሴ እንደዚህ ትልቅ ያሉ ኮንቬንሽን ከተማ ሲመጡ ይመጡ ስፔሻሊ የኔ ሎኬሽን ሁለት ብሎክ ነው፣ ከዋና ከተማው ዳይሬክትሊ ክሮስ ስትሪት ነው ኮንቬንሽን ሴንተሩ ራሱ ሶ እኛ ዊከንድ ላይ ብዙ ጊዜ ካስተመር የለንም፣ ዳውንታውን ስለው ማንዴ ቱ ፍራይዴ የሚሰሩት ሰዎች ወደ ቤታቸው ስለሚሄዱ፣ ኮንቬንሽን ሲኖር ግን ድራስቲክሊ በ60 ከ70% በላይ ኢንክሪስ ያደርጋል። እና ለከተማው በጣም ትልቅ ምንጭ ነው። ለኔ ለራሴ ቢዝነስ ራሱ በጣም ትልቅ ነገር ነው። ይህንን ነገር ምሳሌ አላረግም ብዬ ነው እንጂ እንጂ እዛ ካሽ ረጅስተር ላይ መስራት ነበረብኝ። ዛሬ ስለ ወጣቱ ለወጣቱ የምታስተላልፉ መልእክት ምረጡ ወይንም እንዳርጉ የምታያቸው ነገር ለወጣቱ ምረጡ፣ ቤት አትቀመጡ፣ ውጡ፣ ምረጡ፣ ዲሞክራት ምረጡ፣ ሪፐብሊካን ምረጡ፣ just go out and vote። ካልመረጠ ልዩነት አናመጣው። ተሰረተ ከ30 ዓመት በላይ ቆይቻለሁ ብለውኛል። እስቲ ትንሽ አንድ ደቂቃ በምታልቂ ጊዜ ውስጥ ወጣቱ የሚያስተላልፉ ወይንም ጠግላላ ላይ የሚሰማኔ የሚያስተላልፉ ማለት አለን። በጣም ለኢትዮጵያኖች የማስተላልፈው ነገር መሳተፍ ይኖርብናል። ትልቅ የሆነ ኢምፓክት አለው የፕሬዚዳንቱ መመረጥ። ከዚያም በላይ ኮንግሬስ፣ ሴኔተሮች የሚመረጡ አሉ። እነሱንም ስማቸውን እያወቅን መምረጥ፣ መሳተፍ ይኖርብናል። ስለዚህ ተሳተፉ። ላለ ዘርስልን እንግዶችንም በጣም አመሰግናለሁ ዘርስልን።